50 ሺህ የዲቪ እጣዎች እንደ አውሮፓውያን የዘመን አቆጣጠር በ2017 መርሃ ግብር መዘጋጀታቸውን አዲስ አበባ የሚገኘው የዩናይት ስቴትስ ኤምባሲ ገለጠ። ባለፉት 12 ዓመታት 36797 ኢትዮጵያውያን በዚህ መርሃ ግብር አማካኝነት ወደ አሜሪካ መግባታቸውም ተዘግቧል። መለስካቸው አመሃ መግለጫውን ተከታትሏል። አዲስ አበባ የሚገኘው የአሜሪካ ኤምባሲ ምክትል ቆንስላ ጆሹዋ ኤ ማርክስ ዛሬ ከቀትር በኋላ በሰጡት ጋዜጣዊ መግለጫ የ2017 ዲቪ ወይም በእንግሊዝኛ አጠራሩ ዳይቨርሲቲ ኢሚግሬሽን ቪዛ መርሃ ግብር ምዝገባው ኦክቶበር 1 2015 ወይንም መስከረም 20 2008 ዓ ም እንደጀመረና ማክሰኞ ኖቬምበር 3 2015 ወይንም በኢትዮጵያ ሰዓት አቆጣጠር ከምሽቱ 1 ሰዓት ጥቅምት 23 ቀን 2008 ዓ ም እንደሚዘጋ ገልጸዋል ይህ በየዓመቱ በጣም መልክ ብቻ ለእያንዳንዱ አመልካች የሚወጣ ወደ ዩናይትድ ስቴትስ መግቢያ ቪዛ ዘንድሮ ብዛቱ 50 ሺህ እንደሆነም ሚስተር ማርክስ ገልጸዋል። ለ2017 ዲቪ መርሃ ግብር እስከ 50 ሺህ የሚደርሱ ቪዛዎች ተዘጋጅተዋል። እነዚህ ሁሉ ግን በመላው ዓለም ላሉ በዚህ ዕድል ሊጠቀሙ ለሚችሉ አገሮች ነው። እያንዳንዱ አገር ከዚህ ሊያገኝ የሚችለው እስከ ሰባት በመቶ ብቻ ነው። ያ ማለት ደግሞ ሰባት በመቶ የሚሆኑ ሰዎች ከዚህ አገር ይመረጣሉ ማለት አይደለም። ይህ በዕጣ ወይንም በሎተሪ አሰራር ለባል ዕድል ይደርሳል የሚባለው ቪዛ ማንም ማመልከት ቢችልም ማሟላት ያለበት መመዘኛዎች ግን አሉ ብለዋል። እነዚህን መመዘኛዎች የማያሟላ ሰው ማመልከቱ ግን ከንቱ ልፋት ነው ያሉት ቆንስላው፣ መመዘኛዎቹን ዘርዘር አድርገው አስረድተዋል። በእነዚህ ጉዳዮች ላይ ግልጥ መሆን አለብን። የከፍተኛ ሁለተኛ ደረጃ ትምህርት ማጠናቀቅ ወይንም ከዚህ ጋር ሊወዳደር የሚችል የትምህርት ደረጃ ግድ ነው። ይህ ትምህርትም በደንብ እንደተበየነው 12 ዓመታትን የሚፈጅና በተሳካ ሁኔታ መጠናቀቅን ይጠይቃል። ይሄ በኢትዮጵያ የሚታወቀውን የሙያ ትምህርት አይጠቀልልም። ሁለተኛውና የዚህ አማራጭም ባለፉት አምስት ዓመታት የሁለት ዓመት የሥራ ልምድ ያለው መሆኑንና ለዚህም ቀደም ሲል የሁለት ዓመታት ሥልጠና ወይንም ልምድ መውሰድን የሚጠይቅ ነው። የኤምባሲው ባለሥልጣን ያስገነዘቡት ሌላው ጉዳይ ይህን ቪዛ ለማግኘት በሚካሄደው መስመር ለማመልከቻው አመልካቾች ገንዘብ ማውጣት እንደሌለባቸው ነው። ማንኛውም አፍሪካዊ አመልካች የዲቪ ማመልከቻውን ወይም ማመልከቻውን ቅጽ በይፋ ከሚታወቀው የዲቪ ድረገጽ ማውጣት ይችላል። ድረገጹም ደብሊው ደብሊው ደብሊው ዶት ዲቪ ሎተሪ ዶት ስቴት ዶት ጎቭ ዶት በማለት አብራርተዋል። ክፍያው የሚጀመረውም የት ላይ እንደሆነ አብራርተዋል። ዲቪ ሌላው መዘንጋት የሌለብን ጉዳይ ለዚህ ቪዛ የሚወጣው ወጪ አለመለወጡን ነው። የምዝገባው ሂደት በፍጹም ነፃ ነው። ተፈላጊውን መመዘኛ የሚያሟላ ማንም ሰው ከኢትዮጵያ ሆኖ ኢትዮጵያዊነቱን የሚያረጋግጥ ከሆነ ሊመዘገብ ይችላል። አንድ ሰው የሚከፍለው ከተመረጠና ወደ ቃለምልልሱ ወይም ወደ ኢንተርቪው ደረጃ ሲደርስ ብቻ ነው። ኤምባሲው ካሰራቸው የተለያዩ መረጃዎች ማየት እንደሚቻለው በ2017ቱ የዲቪ መርሃ ግብር መቶ 84 የዓለም አገሮች ዜጎች የዚህ ዕድል ተጠቃሚ ሊሆኑ ይችላሉ። ከእነዚህ አገሮች አንዷ ኢትዮጵያ ስትሆን እንደ አውሮፓውያን ዘመን አቆጣጠር ከ2003 ዓ ም ጀምሮ እስከ 2014 ዓ ም ድረስ በነበሩት 12 ዓመታት 36797 ኢትዮጵያውያን የዲቪ ሎተሪ ተጠቃሚ መሆናቸው ታውቋል። መለስካቸው አማሀ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ